የአሜሪካን የአማካይ ጊዜ ምርጫ። ዛሬ በመላ ዩናይትድ ስቴትስ የአማካይ ዘመን ምርጫ እየተካሄደ ነው። አሜሪካውያን ለሕዝብ ተወካዮች ምክር ቤታቸው 435 የሕግ መምሪያና ከመቶ መቀመጫዎች ሲሶ ያህሉ ለምርጫ ለቀረቡበት የሕግ መወሰኛ ክንፎች እንደራሴዎቻቸውን ለመምረጥ ድምፅ እየሰጡ ናቸው። መራጮች በተጨማሪም አገረ ገዢዎችና አቃቢያን ህግም እየመረጡ ናቸው። በጆርጂያ ግዛት የመጀመሪያዋ ጥቁር ሴት ለአገረ ገዢነት፣ በምነሶታና በሚሽጋን ግዛቶች ደግሞ የመጀመሪያዎቹ ሙስሊም ሴት ተፎካካሪዎች ለተወካዮች ምክር ቤት አባልነት እየተወዳደሩ ነው። በምርጫ ውስጥ ትውልደ ኢትዮጵያ አሜሪካውያንም በስፋት ድምፃቸውን እየሰጡ ሲሆን የተወሰኑት ሀሳቦቻቸውን ለአሜሪካ ድምፅ አካፍለዋል። የፖለቲካ ተንታኝም አነጋግረናል። ከተለያዩ አቅጣጫዎች የተጠናቀሩትን ዘገባዎች ስለሆነ አባተ ባተ እንደሚከተለው ያቀርባል። አሜሪካውያን ነገ አዲስ የህግ መምሪያ ነው የሚኖራቸው። የዚህ የዛሬ ምርጫ ውጤት ዋሽንግተን ዲሲ ላይ ያለውን የኃይል ሚዛን አቅጣጫ ይቀይረዋል ተብሎ በብዙዎች ዘንድ እየተጠበቀ ሲሆን የትራምፕን አስተዳደር የመጀመሪያ የስልጣን ዘመን ቀሪ ሁለት ዓመታት አዝማሚያም ሊቀይረው እንደሚችል ተተንብየዋል። ለዛሬው ምርጫ መቃረቢያ ዕለታት በተጋጋለው ዘመቻ ዋናው የቀስቃሾች ጥሪ ውጡና ድምፃችሁን ስጡ፣ በመጪ ዕድላችሁና ሕይወታችሁ ላይ ውሳኔያችሁን አሳውቁ የሚል ሆኖ ቆይቷል። በዛሬው ምርጫ ዴሞክራቶቹ ላለፉት ተከታታይ የምርጫ ዘመናት ያጡትን የምክር ቤት የበላይነት መልሰው ሊቆጣጠሩ የሚችሉበት እድል እንዳላቸው እየተነገረ ነው። የሕግ መወሰኛ ምክር ቤቱን ግን 51 ለ49 ከሆነው የሪፐብሊካኑ የበላይነት የመንጠቃቸው ጉዳይ እስካሁን አነጋጋሪ እንደሆነ ነው። ለማንኛውም አሜሪካውያን አሁን በዚህች ደቂቃ በየጣቢያው እየተኰለኰሉ በከፍተኛ ጉጉት ለተያዘውና በዐይነቱም በንቅናቄው መጠንም በዘመነኛው የመካከለኛ ዘመን ምርጫ ታሪክ ውስጥ ታይቶ የማይታወቅ ለተባለ ውሳኔ አደባባይ ናቸው። ይህንን የምርጫ ዘመን ለየት ካደረጉት አጋጣሚዎች መካከል የሦስት ሴቶች ታሪኮች ጎልተው ታይተዋል። የጆርጂያ አገረ ገዢ ለመሆን በዩናይትድ ስቴትስ ታሪክ የመጀመሪያዊቱ ጥቁር ሴት እየተወዳደሩ ናቸው። ከሚኔሶታና ከሚሽጋን ግዛቶች አካባቢዎቻቸውን እየወከሉ ተወካዮች ምክር ቤት ለመግባት ሁለት ሙስሊም ሴቶች ታሪክ ለመስራት ተቃርበዋል። በዩናይትድ ስቴትስ የፖለቲካ ታሪክ የመጀመሪያዎቹ ይሆናሉ። የዲትሮይት ሚሽጋኗ የትውልደ ፍልስጤም ወላጆች ልጅ ራሽዳ ጥላይብ እና ሶማሌ አሜሪካዊቷ የሚኔሶታዋ እጩ እንደራሴ ኤልሃን ኦማር ካሸነፉ ዛሬ በሰላሳዎቹ አጋማሽ ዕድሜያቸው ላይ ያሉት ኤልሃን ኦማር የዛሬ 20 ዓመት ነው ሚኒሶታ የገቡት። ጦርና ትርምስ ሲያመሷት ከነበረች ሶማሊያ ሸሽተው እጅግ ለጋ በሆነ ዕድሜያቸው ኬንያ ይገባሉ። እዚያም ለአራት ዓመታት በስደተኞች መጠለያ ውስጥ ቆይተዋል። ስደተኛይቱ የዛሬ አሜሪካዊት እጩ እንደራሴ የሚወዳደሩት የዴሞክራቶች ጠንካራ ይዞታ ነው በሚባል ወረዳ ውስጥ በመሆኑ ሪፐብሊካን ተፎካካሪያቸውን ጄኒፈር ዚሌንስኪን በቀላሉ ለማሸነፍ እንደሚችሉ የሕዝብ አስተያየት ግምገማዎች እንደሚጠቁሙ እዚያው የሚገኘውና ኢልሃን ኦማርን ያነጋገረው ባልደረባይ አብዱል አዚዝ ኦስማን ዘግቧል። ኢልሃን ከተመረጡ እንደ እኔ ዐይነቶች ወደ አሜሪካ እንዳይጓዙ የሚከለክል ፖሊሲ የሚያራምዱትን ፕሬዚደንት ዶናልድ ትራምፕን እጋፈጣለሁ ብለዋል። እነዚህ ፖሊሲዎች በጣም አደገኞች ናቸው። ከዚች ሀገር የላቁት ሴቶች ጋር ይጋጫሉ እኔም ወደ ዋሽንግተን የሚሄደው እንደኔው ከሚያስቡ ባልንጀሮቼ ጋር ነው። እናም ፍርሃትና መከፋፈልን ስለሚያስከትሉ ፖሊሲዎቻቸው ፕሬዝዳንቱን በተጠያቂነት እንይዛቸዋለን። ይህንን ምርጫ የተለየ ገጽታ ያላበሱትን ሴቶች ማንነትና የፖለቲካ ዳራ ቆንጅታየ በተከታዩ ዘገባ ጠለቅ አድርጋ ታያቸዋለች። ሁለቱም በየክፍለ ሀገራቸው የምክር ቤቶች አባል ሆነው ያገለገሉ ናቸው። የሚሽጋን ክፍለ ሀገሯ የ42 ዓመቷ ፍልስጤማዊት አሜሪካዊት ራሺዳ ትላይብ ሲሆኑ የሚኔሶታዋ ደግሞ የ36 ዓመቷ ሶማሊያዊት አሜሪካዊት ኢልሃን ኦማር ናቸው። ሁለቱም ዲሞክራቶች ናቸው። የሚሽጋኗ እጩ ራሺዳ ከሪፐብሊካኑ ፓርቲ ተፎካካሪ አልገጠማቸውም። የሚኔሶታዋ ኢልሃን ኦማር ደግሞ አዘውትሮ ዲሞክራቶችን የሚመርጠውን የክፍለ ሀገራቸውን ወረዳ በኮንግረስ ወክለው ሊያገለግሉ ነው ተስፋ ሰንቀው የተነሱት። እናም ሁለቱ ሴቶች በዩናይትድ ስቴትስ ኮንግረስ ለማገልገል ሶስተኛና አራተኛ ሙስሊም አሜሪካውያን ነው የሚሆኑት። የመጀመሪያው እንደ ኤሮፓውያን አቆጣጠር በ2006 ዓ ም የተመረጡት የሚኒሶታው ዲሞክራት ኮንግረስማን ኪት ኤሊሰን ሲሆኑ ሁለተኛው የኢንዲያናው አንድሬ ካርሰን ናቸው። ሳሊ ሀውል በሚሽጋን ዩኒቨርሲቲ የአረብ አሜሪካውያን ጥናቶች ማዕከል ዲሬክተር ናቸው። እውን ይሆናል ተብሎ የሚጠበቀው የሁለቱ ሙስሊም ሴቶች ለኮንግረስ አባልነት መብቃት ስለሚኖረው አንደምታ ይናገራሉ። እነዚህ ሁለት ሴቶች በዚህ የምርጫ ዙር መቅረባቸው ያለንበትን ወቅት የሚያሳይ ነው። ሁለቱም ሴቶች ዶናልድ ትራምፕ ብሔራዊ መድረክ ላይ ብቅ ከማለታቸው እጅግ ቀደም ብለው በፖለቲካ ንቁ ተሳታፊ ሆነው የቆዩ ናቸው። ሁለቱ ሴቶች በየበኩላቸው ከሶማሊያና ከፍልስጤም ማህበረሰብ ብቻ ሳይሆን ከአሜሪካ ውጪ ካሉ የሁለቱ ሀገሮች ተወላጆች ጋርም ሰፊ ትስስር ያላቸው መሆናቸውንና የአሜሪካ ፖለቲካ መድረክ ገጽታ እየተለወጠ መሆኑን ማሳያ እንደሆኑ ነው ሳሊ ሀውል የሚያስረዱት። ሁለቱም በቀበሌ በክፍለ ሀገር ና በወረዳቸው ደረጃ ህዝባቸውን በጥሩ ሁኔታ ወክለው ያገለገሉ በመሆናቸው በዚህ ምርጫ ሲቀርቡ የህዝባቸውን ድምፅ በመሳብ በቅድመ ምርጫዎቹ ሊያሸንፉ የበቁ ናቸው ብለዋል ሚሽጋኗ ዲትሮይት ከተማ የተወለዱት ራሺዳ ወላጆቻቸው የፍልስጤም ተወላጅ አሜሪካውያን ናቸው እናም ራሺዳ ከፍልስጤምም ድጋፍ አላቸው ይላሉ ሳሊሃዋል She's from the Betanina community, and there's a, that's a large population here in the Detroit area. Her father is from that community. You know, it's one of the bigger Palestinian communities that's been in Detroit for, you know, really since the 1960s. Her father was an auto worker. <laughs> ዲትሮይት አካባቢ የሰፈረ ሰፊ የቤታንያ ማህበረሰብ አባል ናቸው። አባትየው የኦውቶሞቢል ኢንዱስትሪዎች ውስጥ እየሰሩ ሰፊ ቤተሰብ አስተዳድረዋል። አስራ ሁለት ልጆች ያሳደጉ ይመስለኛል። ራሺዳም አሁንም የሚኖሩት ልጆቻቸውንም የሚያሳድጉት ዲትሮይት ነው። ከተማውን በደንብ ያውቁታል። በማህበረሰብ ውስጥ ንቁ የፖለቲካ ተሳትፎ ሲያደርጉ የቆዩ ናቸው። የሚኒሶታዋ ትውልድ ሶማሊያዊት እጩዋ ኢልአን ኦማርም ሶማሊያ የተወለዱ ናቸው። እሳቸውም ተራማጅ ምህራ ግብሮችን ያነገቡ መሆናቸውን ሳሊሃውል ያስረዱላቸዋል። ፕሮግራማቸው ከራሺዳ ጋር ይመሳሰላል። የጤና ዋስትና ለሁሉም ለተማሪዎች ነጻ የኮሌጅ ትምህርት እንዲሰጥ ይፈልጋሉ ብዛት ያላቸው ባለዝቅተኛ ገቢ ሰዎች የሚኖሩበት ወረዳ በርካታ ከዩኒቨርሲቲዎች ጋር የተያያዙ ማህበረሰቦችም አሉት ስለዚህ የሁሉንም ማህበረሰቦች ፍላጎት አካተው ይዘው የቀረቡ ውጭ ናቸው የውጭ ሀገር ተወላጅ ናቸው ባለቤታቸውም የውጭ ሀገር ተወላጅ ናቸው አሜሪካ የተወለዱ ልጆችም አሏቸው በመሆኑም አሉ ሳሊሃል የመራጭ ማህበረሰባቸውን ችግሮችና የፖለቲካ ጥቅሞች የሚወክሉ እጮች ናቸው። አመሰግናለሁ ቆንጂት። በዚህ ምርጫ ላይ ትውልደ ኢትዮጵያ አሜሪካውያንም በእጅጉ ከተነቃቃው የየማኅበረሰቡ አባላት መካከል ናቸው። መስታወት አራጋው ዋሽንግተን ዲሲ፣ ቨርጂኒያ ና ሜሪላንድ፣ እንዲሁም ወደ ቴክሳስ፣ ጆርጂያ ና ዋሽንግተን ግዛቶች እየደወለች የቴክሳስን የአትላንታና የሲያትል መራጮችንም አነጋግራለች። ስሜ የአዲስ ዘውገ ቦጃ ይባላለሁ የምሰራው ዲዛይነር ነኝ ሲያትል ነው የምኖረው ከብዙ ምርጫዎች ውስጥ ይሄኛው ምርጫ የበለጠ የተለየ ትርጉም ያለው ነው በተለይ ለእኛ አሜሪካን ሀገር በስደት መተን የአሜሪካንን ሲዝን ተቀብለን የምንኖር ሰዎች ምክንያቱም በአሁኑ ጊዜ ምርጫው የሚደረገው በዲሞክራት ና በሪፐብሊካ ምርጫ ሳይሆን በሀገሪቷ ፀባይ እንደውም ፕሬዚደንት ኦባማ ባለፈው ካራክተር ኦፍ ዘ ካንትሪ ያለው እንዳሉት ማለት ነው የሀገሪቷን ውስጥ ያሉ ጥያቄዎች ለምሳሌ እንደ ኢሚግሬሽን አይነት የጤና ንግድ፣ ከዚህ በፊት የምናውቃቸውን መንገዶች ስተው አሁን በጣም የተለየና ሀገሪቷን ወደ ሌላ አይነት መንገድ የሚወስዳት ሁኔታ ላይ ያለበት ጊዜ ስለሆነ፣ በተለይ ለእኛ ደግሞ አሜሪካ የሁሉም አገር ነች ብለን በምንኖር ሰዎች ይሄ ድምጻችን የምናሰማበትና አሜሪካንን ትልቅ የሚያደርጋት ነገር ኢሚግሬሽን አንዱ መሆኑን የምናሳይበት ጊዜ ነው ብዬ ስለማስብ ትልቁ ምርጫ ነው ብዬ ነው የምገምተው። የትኛውን አይኔ ዲሞክራት ነኝ። ኔ ይህም ከአትላንታ ነው። ለእኔም ሆነ ለኢትዮጵያዊው ዲያስፖራ የሚሰማኝ ስሜት አንድ አይነት ነው። ያ ምንድን ነው? በአሜሪካን ሀገር ስንኖር ሁላችንም መብታችንም ግዴታችንንም አውቀን መኖሩ ጠቀሜታ አለው ብዬ አምናለሁኝ። በዛ መሰረት የኔ መብት የሆነውን ነገር በማወቅ ለመጠቀም Uh mechani ትልቅ እድል ነው ብዬ ነው ማምነው እና የእኔ ፓርቲሲፔሽን ለውጥ ያመጣል ብዬ አስባለሁኝ እና ለሌላውም ኢትዮጵያዊ ዲያስፖራ ቢሆን እኔ ባለሁበት ስትሬትም በጓደኝነትም ቢሆን ያለኝን ስሜት የምገልጸው ምንድን ነው ያለንን መብታችንን እንጠቀምበት። ይህ እኛ የነዋሪነት የዜግነት ዜጋ የአሜሪካ ዜጋ እድል ተጠቃሚዎች ከሚያደርገን ነገር አንዱ ነው እና ይህንን እድል ተጠቅመን ሁላችንም የመምረጥ መብታችንን ወተን እንድንመርጥና እንድን የምንጠቀምበት ነው። ስሜ የተፈራህ እባላለሁ። የምኖር በዋሽንግተን ዲሲ ነው። ኮሚኒቲውም በዚህ በምርጫ በሚኖርበት ጊዜ በጣም ትኩረት ሰጥቶ ተሳትፎ በጣም ጨምሮ፣ ለኢትዮጵያውያኖች ደግሞ ለአፍሪካንስ የምንረዳበትና የምናግዝበት መንገድ መጀመርና መሰራት አለበት። ለእሱም ጊዜው ሩቅ አይደለም እርግጠኛ ነኝ። ሰቡም እየገባው ይመጣል ብዬ አስባለሁ። ምክንያቱም አሁን ያለው የኢሚግሬሽኑ ስንመለከት ለአንድ ችግር ነው። የማህበራዊንም ስንመለከት አንድ ችግር ነው። ኢኮኖሚውም በተለይ በዲኤምጂ አካባቢ የምንኖር ከሚሰራው ከእንደሚሠራው የማግኘት ነገር የለም። በአብዛኛውም ደግሞ ሰርቪስ ሴክተሩ ወይም አገልግሎት የሚሰጠው ላይ ግለሰቦች በፈጠሩት ነገር ላይ ነው። ስለዚህ መብታችን አስከብሮ ለሚሰራው ስራ አስፈላጊውም ተከፍሎ ከዛም በኋላ ደግሞ እዚህም ኖሯችን አስተካክለን እንደዚህም ደግሞ በሀገር ቤትም ያለውን ቤተሰቦቻችንና ደግሞ አልፈን ተርፈን ሀገራችንም ለመርዳት ያግዛል። ና በተለይ ኮሚኒቲው በእውነት ትልቅ ስራ ሊሰራ ይገባል። በተለይ ብዙ አመት እዚህም የኖሩ ሰዎች በፖለቲካውን በደንብ የሚያውቁ ሰዎች በእውነት ጠጋ ብለው ማህበረሰቡንም ማማከር ንቃተ ህሊናውንም መጨመር አለባቸው ብዬ አስባለሁ። ስሜ ሳኒኮ አንዲሳ ተመስገን እባላለሁ። የምኖረው ዳላስ፣ የምሄደው ለመምረጥ ዲሞክራትን ነው የሚደግፈውም። ምክንያቱም ለሀገራችንም ለሁሉን ነገር ያው ሰፖርት ለማድረግ እነሱም ለመደገፍ ነው የምሄደው ያለው አቋማቸው ያለው ፖለቲካ እንትናቸው ጥሩ ስለሆነ ለእኛ ለኢሚግራንት ለኢትዮጵያ ለሁሉን ምትን እዚህ ለምንኖረው ኢትዮጵያኖችም ጥሩ ሰፖርት ስለሚያደርጉ። ሼክስፒር ፈይሳ የአጥል ዋሽንግተን ትልቅ ትርጉም አለው። ለእኔ ብቻ ሳይሆን እዚህ ለምንኖር ኢትዮጵያንም ሆነን ኢትዮጵያዊ ላልሆንን ዜጎች በጣም ትልቅ ቦታ አለው። በተለይ ደግሞ አሁን ያለው መንግስት የሚያካሂደው ይሄ የኢሚግሬሽን ወይም የስደተኞች ጉዳይ ላይ በተመለከተ እኛን በቀጥታ ስለሚነካን እጅግ ያሳስበናል። የምርጫው ውጤት እኛን እንግዲህ በቀጥታ ይነካል ማለት ነው። ለእኔ በግሌ የህግ ባለሙያ ነኝ። በዚህ ጉዳይ ደግሞ ከስራዬም ጋር በቀጥታ የሚገናኝ ነው። እዚህ ሀገር ብዙ አመት ነው የኖርኩት። ከሀያ አምስት አመት በላይ ኖሬያለሁ። ቤተሰብ አለኝ። ልጅ አለችኝ። እና ለልጄም ደግሞ የወደፊት የሀገሯ ሁኔታ የሀገሯ ፖለቲካ እሷንም በቀጥታ ስለሚነካ ይሄኛው ምርጫ እና የዚህ ምርጫ ሂደት እና ውጤት እጅግ ከሌላውም ጊዜ የበለጠ ያሳስበኛል ማለት ነው። እዚህ ብዙ አመት ብንኖርም እራሳችንን ራሳችንን እንደ እንግዳ አድርገን ነው የምንቆጥረው፣ ወይም ደግሞ የዚህ ሀገር ፖለቲካ ወይም የፖለቲካ ውጤቶቹ እኛን አይነካንም ብለን ስለምናስብ ቤተሰቦቻችን እንሰራለን፣ ቤተሰቦቻችንን እንረዳለን። ሌሎቻችንም ደግሞ ብዙ ችግር አሳልፈን እዚህ ስለደረስን ከፖለቲካው ርቀን ነው ራሳችንን ራሳችንን የምናቆየው። ያ ትክክል አይደለም። ኢትዮጵያውያኖች እዚህ እስካልን ድረስ ጎብኚዎች አይደለንም። እዚህ እየኖርን ያለነው ያለ ነው። እዚህ ሀገር የሚሆነው ነገር እያንዳንዱ ነገር እኛን በቀጥታም ሆነ በተዘዋዋሪ ይነካናል። ይሄ ደግሞ ትልቅ መብት ነው። አሜሪካ ውስጥ ምናልባትም ከሁሉም መብቶች ይልቅ ብዙ ሰዎች የታገሉለት የሞቱለት መብት ነው። እኛም እዚህ እንድንሆን ያደረገው እንደዚሁ ይሄ ምርጫ በዚህ ባለው የፖለቲካ ሂደት ነው እዚህ ያለ ነው እና ብዙ ሰዎች ደግሞ ለዛ መስዋዕትነት ከፍለዋል። በተለይ ደግሞ እኛን የሚመስሉ ጥቁሮች ይሄ ቅ ጊዜ እንዲመጣ ሁላችንም በእኩልነት ምርጫ ውስጥ እንድንሳተፍ፣ ሴቶች፣ ጥቁሮች፣ እንደኛ ያሉ ስደተኞች ከሌላ ሀገር መጥተው ዜጋ የሆኑ ሁሉ እንዲሳተፉ ብዙ መስዋዕትነት ስለተከፈለበት ይህንን እያሰብን ሁላችንም የዚህ ሂደት አካል መሆን አለብን ብዬ ነው የምመክረው። አመሰግናለሁ። መስታወት፣ ለመሆኑ ይህ የአማካይ ዘመን ምርጫ ምንድን ነው? የዛሬ ውስጥ አካሄዱና አዝማሚያው ወደየት ነው? በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ብሩክ ኃይሉን ለትንታኔ ጋብዣለሁ። መስመር ላይ ናቸው። እሺ አመሰግናለሁ። ይሄ ሚድተርም ኢሌክሽን ነው የሚባለው፣ በእንግሊዝኛ የመካከለኛ ምርጫ። እሱ ምን ማለት ነው? አንድ ፕሬዚደንት የሚመረጠው ለአራት አመት ነው። አሜሪካን ሀገር ምርጫ የሚደረገው በየሁለት አመቱ ነው። ታችኛው ቤት ሀውስ ኦፍ ሬፕሬዘንተቲቭ፣ ተወካዮች ምክር ቤት በየሁለት አመቱ፣ ሴኔት አመቱ ሆኖ አንድ ሶስተኛው አንድ ሶስተኛው በየሁለት አመቱ ይደረጋል። የህግ መምሪያው እንደራሴዎች የሚመረጡት ለሁለት አመት ነው። የህግ መወሰኛ ምክር ቤቱ አባላት የሚመረጡት ለስድስት አመት ነው። ትክክል ነገር ግን መቶዎቹ ሴናተሮች በአንዴ አይገቡም፣ በአንዴ አይወጡ በደንብ የአሜሪካ ህገ መንግስት አባቶች ህገ መንግስቱን ሲያረቁ ስልጣን እንዳይከማች በሚል ያንን ለመከላከል ሴኔተር በጣም ጠንካራ እንዳይሆን አንድ ሶስተኛ አንድ ሶስተኛ አንድ ሶስተኛ በየሁለት አመቱ ይመረጣሉ እና ዘንድሮ ለአንድ ሶስተኛው ቦታ ከመቶም አንድ ሶስተኛ ቦታ ይሆናል ይመረጣሉ ማለት ነው። ለነገሩ ዘንድሮ ሰላሳ ሶስት ወንበር ብቻ አይደለም። ምክንያቱም አይ ቲንክ ሚኖሶታ እና ሚሲሲፒ ስፔሻል ኢሌክሽን ይባላል። ሁለቱ የነበሩ ሴናተሮች በገጠማቸው አንዳንድ ጉዳይ፣ አንደኛው በስካንዳል ከስልጣን በገዛ ፈቃዳቸው ስለለቀቁ እነሱ ተጨማሪ የምርጫ ቦታ ሆነው አይ ቲንክ ሰላሳ አምስት ወንበር ወይ ሰላሳ አምስት ሴናተሮች ይሮጣሉ ማለት ነው። በጆን ማኬይን ቦታስ አይሞላም? በዚህ አመት የአሪዞናም እንደዚሁ ክፍት ነው ማለት ነው። አዎ ጄፍ ፍሌክስ ለነገሩ ዲው ነው። ሁለተኛ አልሮጥን በሚልሽና ሰር ጄፍ ስጠዋል። የጆን ማኬን ግን ሰው በአፖይንትመንት ተመድቧል ነው ምለው ተተክቶላቸዋል። እሺ እንግዲህ በተመሳሳይ ሁኔታም በዚህ በአማካይ ዘመንም ሆነ በዋናው በየአራት ዓመቱ በሚካሄደው ፕሬዚደንታዊ አጠቃላይ ምርጫም ላይ የተለያዩ ለውሳኔ ህዝብ የሚቀርቡ አጀንዳም እንዳሉ ይታወቃል እና በዚህም ዘመን በዛሬው ምርጫ ላይ በየግዛቱ የሚቀርቡ እንደዚህ አይነት የውሳኔ ሀሳብ የሕዝብ ውሳኔ የሚጠይቁ ጉዳዮች ይኖራሉ፣ ይኖራሉ፣ ብዙ ጉዳዮች ይኖራሉ። በሚታክት ሁኔታ ነው። በተለይ ስቴት ደረጃ ስንወርድ በመቶ የሚቆጠሩ ህግጋቶች የሚታጠፉ የሚጠናከሩ ቶታሊም አነልድ ማለት እንትን የሚሰረዙ የሚሰረዙ ይሄ ሁሉ ይኖራሉ። በፌዴራል ደረጃ ግን ያው ስራው ይቀጥላል። አዲስ ተመርጦ የሚገቡ ሰዎች ስራቸውን ይቀጥላሉ። በስቴት ደረጃ ግን እንደው ትንሽ ለአድማጮች ለየት ምስል ለማለት የአሜሪካን ሀገር ህብረተሰብ ምን ያህል ነጻነቱ ገደብ የለሽ መሆኑን ለማሳየት ያህል ለምሳሌ በስቴት ደረጃ ሁለት ስቴቶች ማሪዋና ማለት ይሄ እጸፋሪስት ማለት ነው። እጸፋሪስት ሀገራችን ባህላዊ ቋንቋ በቃ ህጋዊ ይሁን እንደ ስያራ እንደ ሱረት ከየተወሰኑ ሱቆች አሉ እዛ ሄዶ ይገዛ ህጋዊ ሁንና አንድም ሰው ኪስ ውስጥ ቦርሳ ውስጥ ቢያዝ የተወሰነ ግራም በታች ከሆነ በግ እንዳይቀጣ ይህንንም ብናደረግ ወንጀል እንከላከላለን፣ በሚል ነጥብ ተነስተው ኦሬገን፣ ካሊፎርኒያ ነው ቀድሞ ይሄን ጀመሩ። አሁን ብዙ ስቴቶች ወደዛ እያመሩ ነው። እና ሁለት ስቴቶች ላይ ለምሳሌ ይሄ ለህግ ቀርቧል ማለት እና ሜንዳቁሳ ነው አንደኛው። እና ከዛ በተረፈ ደግሞ የግዛቶቹ ጠቅላይ ገዢዎች የየአካባቢ ስልጣናት አቃቢያነ ህግ እንደዚሁ ለምርጫ የሚቀርቡበትም ጊዜ ነው። አዎ፣ በሚገባ በሚገባ ገቨርነሮች እንደውም በርከት ይላሉ። ዘንድሮ የገቨርነር ምርጫ በርከት ይላል። ከዛ ውስጥ በጣም ትኩረትን የሳበው ጆርጂያ የሚካሄደው ፉክክር ነው። ለመጀመሪያ ጊዜ በአሜሪካ ታሪክ ለመጀመሪያ ጊዜ አንድ ጥቁር ሴት የጆርጂያን ስቴት ወክለው ይወዳደራሉ። እሳቸውም ስቴሲ አብራምስ የሚባሉ በጣም ጥይት በጣም ጎበዝ የሆኑ ሴት ናቸው እና በጣም ኮንሰርቫቲቭ የሆነው ዲፕ ሳውት በጣም ደቡብ የሆነው አክራሪ ዘረኝነትም በሰፋ ባለ ሁኔታ የሚታይበት በጥሩ ሁኔታ ይዘዋል ና የማሸነፍ እድልም ሊኖራቸው ይቻላል ተብሎ ነው የሚገመቱ ሰው ሰለሞን ዛሬ ሌሊት ነው የምናውቀው። እንግዲህ አሁን የቀድሞ ፕሬዚደንት ባራክ ኦባማም እዛው ትናንትና ና ከትናንትና ወዲያ ተገኝተው ለእሳቸው ቅስቀሳ ሲያደርጉ ነበረ እና አሁን የተናገሩትን ተናግረዋል ያላቸው ምን ያህል ጠንካራ ብቃት ያላቸው እጩ እንደሆኑ ለግዛቲቱ ገዥነት። ዶክተር ብሩክ እስቲ በአጠቃላይ ወደዚህ ዘመን ምርጫ እንሂድ። ፕሬዚደንት አይመረጥም መቼም በአሁኑ ጊዜ፣ ቀደም ሲል እንደገለጹት እንደ ራሴዎች አገረ ገዢዎች እና ሌሎችም ስልጣናት ናቸው ለምርጫ የሚቀርቡትእና እና በአጠቃላይ ሲመለከቱት ምንድን ነው ትርጉሙ የዘንድሮው የአማካይ ዘመን ምርጫ? ሰውም በጣም የተነቃቃ የተጋጋለ ሁኔታ ላይ ይመስላል ከሌላዎቹ የአማካይ ጊዜዎች ምርጫ በተለየ ሁኔታ ይሄ ቁልፍ ጥያቄ ነው። ትክክል ይሄ የመካከለኛው ምርጫ አንድ ፕሬዚደንት ሁለቱን አመት ጨርሶ ሁለት አመት ይቀረዋል። ለነገሩ ሀያ ሁለት ወራቸው ነው አሁን ያሉት ፕሬዚደንት ዶናልድ ትረምፕ ናቸው። በመካከለኛ በሚርተርም ምርጫ ነው የአንድ ፕሬዚደንት የሁለት አመት የስራ ተግባራት ይደሎ የተሰየው ያሰኛል ወይስ አካሄዱ ትክክል አይደለም በሚል ህዝብ አቋም የሚወስድበት ህዝብ የሚቀጣበት ወይም ቀጥል በዛው አጥልቀንልሃል የሚል ማሳያ እንደ ባሮሜትር ተደርጎ ነው የሚወሰደው እና ዘንድሮውን ምርጫ በጣም ልዩ የሚያደርገው ፕሬዚደንት ዶናልድ ትራምፕ ከተመረጡ በኋላ ይሄ የአሜሪካ ህብረተሰብ ብዙ ብዙ ውጣ ውረዶች ውስጥ ገብቷል እየገባም ነው። የእሳቸውም የአመራር እውቀት ችሎታና አካሄዳቸው በብዙዎቹ አስተያየት እንደሚሰጠው በተለይ ከግራና ተራማጅ ኃይሎች በታኝ የሆነ ዲፊሲት ማለት ነው የሚበትን አገርን የሚበታትን የሀገርን ችግሮች የሚያጎላ ሰብአዊ መብት የማያከብር ዘረኝነት ላይ የተመሰረተ የመሳሰሉት ጉዳዮች ተነስተው ህዝብ በጣም እያጨቃጨቁ ይገኛሉ። እሳቸው ስልጣን ከያዙ ማግስት ጀምሮ እና አሁን የህዝቡ ምርጫ ድምጽ ሲሰጥ የምርጫ ውጤቱ እንደ ባሮሜትር የሚያሳየው ወይ የእሳቸውን አካሄድ ይደግፋል ማለት ነው፣ ወይ ቃውማል ማለት ነው። በዛሬ ዕለት ምርጫ ነው የህዝቡ ስሜት የማጆሪቲን፣ የአብዛኑን አሜሪካ ህዝብ ስሜት የእሳቸውን አካሄድ ይደግፋል ወይ ቃውማል የሚለውን ስለሚያሳይ፣ ለዚህ ነው ቁልፍ ምርጫ የሚባለው። ሚድተርም ኢሌክሽን በአሜሪካ ፖለቲካ ታሪክ እና ምን ይጠበቃል ዶክተር ብሩክ ከዚህ ምርጫ ብለው ያስባሉ የሚጠበቃን እንግዲህ ከማን አኳያ ነው እንግዲህ መልሱ የሚሆነው። ምን ማለት ፈልጌ ነው፣ ጥያቄን ትንሽ በሌላ መልክ ላቅርብና፣ በሁለቱም ወገን ያሉ ቀስቃሾች በተለይ ደግሞ ፕሬዚደንት ዶናልድ ትራምፕም ሆኑ የቀድሞ ፕሬዚደንት ባራክ ኦባማ ሰውን ውጣ ውጣ ውጣ እያሉ ሲቀሰቅሱ ነበር። ሰሞኑን የየራሳቸውን የአጀንዳ ሀሳቦች ነጥቦች እያነሱ ሲናገሩ ነበር በየቦታው እና እርስዎ እንደው ከገመገሙት እንደ ፖለቲካ ሳይንስ ምሁር አጥኚ እስካሁን ድረስ እንደገመገሙት ምን ይመስሎታል፣ የዘንድሮው ምርጫ ውጤት የሰውስ ወደ ምርጫ ጣቢያ ለመሄድ መነሳሳት ምንድን ነው? በጣም ጥሩ ይሄ ነው በማይባል ሁኔታ የዘንድሮ ምርጫ ምንኛ ያስታውሰኛል መሰለህ አቶ ሰለሞን ሁለት ሺህ ስምንት ፕሬዚደንት ኦባማ ምረጡኝ ብለው ለፕሬዚደንት ምርጫ የተወዳደሩበት ልክ የዛሬ ስንት አመት መሆኑ ነው? የዛሬ አስር አመት፣ አስር አመት፣ ልክ የዛሬ አስር አመት አሜሪካ ለመጀመሪያ ጊዜ ያልተለመደ ጸጉረ ልውጥ ልበልስ በሜንስትሪም አስተሳሰብ ጥቁር የሆነ ሰው ለየት ያለ ለምርጫ እያሸነፈ እያሸነፈ መጥቶ እዛ ደረጃ ሲጠጥ ይሄን ሰውዬ ለማቆም ወይ ለመደገፍ በሚል ትግል ውስጥ ህብረተሰቧ የአሜሪካ ኅብረተሰብ ተከፋፍሎ ሲቧቀጥ ተከፋፍሎ ሲነታረግ ያንን የሚያስታውሰኝ እዛ ደረጃ ነው የደረስነው። ይሄ ነው የማይባል ሰው ነው አሁን። ኤርሊ ቮቲንግ በሚሊዮን በሚሊዮን በአሜሪካን ሀገር መብት አለ። በስራ አኳያ ዛሬ ብቻ አይደለም ምርጫው። ዛሬ ለምሳሌ ስራ የተመደበ ሰው ቢኖር ወይም ከሀገር ውጭ ቢሄድ ኤርሊ ቦቲንግ በቀደም ብሎ ድምፅ መስጠት ይቻላል፣ በግንባርም፣ በፖስታ ምልኮ። እኔም ራሴ ለምሳሌ ልጄን ይዤ ቀደም ብዬ ነው የመረጥኩት፣ ዛሬን ሪስክ ላለመውሰድ ማለት ነው፣ አለመሄድ፣ መብቴን ለመጠቀም እና ይሄ ሁዩ ሲደመር አቶ ሰለሞን እስካሁን በሚሊዮን በሚሊዮን የሚቆጠር አሜሪካዊ ነው ከአጥናፍ ከአጥናፍ ድምፅ የሰጠው ኦሬዲ ዛሬን አልጠብቅም ብሎ ማለት ነው። ከሰላሳ አምስት ሚሊዮን በላይ ሰው ድምፁን ሰጥቷል። ቀደም ብሎ ባለው ጊዜ ትክክል። ይሄ አንፕሬስደንትድ ይባላል። ትክክል። ይሄ እንግዲህ በኦባማ ጊዜ ስልሳ ሁለት ነጥብ ሶስት ድምፅ መስጠት ከሚችሉ አሜሪካ ህዝብ መካከል ነው ድምፅ የሰጠው። አሁን የእሱን ሊስተካከል ሊበልጥ የሚችላል ነው የሚባለው እና ይህም እንግዲህ ባለው የፖለቲካ ሁኔታ ነው። ባለው ፖለቲካ ሁኔታ ማለት የትረምፕ ፖሊሲ ባለው ይቀጥል ወይስ ይህን ሰውዬ የሚያካሂዱት እርምጃና አካሄድ ሀገራችንን እየበተነ ነው፣ ከዓለምም ጋርም ቁርሾ ውስጥ እያስገባን እያስገባል። አሜሪካ ራሷን አይዞሌት እያደረገች ስለሆነ ያንን ሪቨርስ ማድረግ አለብን። ዲሞክራቶች እንደገና ስልጣን ላይ መምጣት አለባቸው ወይስ ሪፐብሊካኖች ይቀጥሉ የሚለው ሁኔታ ትልቅ ዲቤት፣ ክርክር በመሆኑ የተነሳ በጣም በጣም ይሄ ነው የማይባል ትኩረት ሊስብ የቻለው በዚህ የተነሳ ነው ብዬ ነው ማጠቃለል የሚችለው። ማጠቃላይ አጋጣሚ እሺ፣ ዶክተር ብሩክ እንግዲህ አሁን ምርጫው እየተካሄደ ነው በመላ ዩናይትድ ስቴትስ። ሁሉም ጣቢያዎች በዚህ ሰዓት ላይ ክፍት ሆነው ድምፅ እያስተናገዱ ናቸው። እርስዎም በቅርብ እንደሚከታተሉ ታውቃለሁኝ። የዚህን ምርጫ ሂደት ውጤቱ፣ ትርጉሙ ምን እንደሚሆን በመጪው ጊዜ ላይ ያለው ጫና ምን እንደሚሆን ደግሞ ተመልሼ አነጋግሮታለሁኝ። እዚህ ላይ አንድ ነጥብ ጨምር መቸም በመጠቀም ነው ይህ ነዋሪ ለሆኑት ወንድምናቶቻችን ኢትዮጵያ አሜሪካኖች ያው ኤርትራኖችም ወንድምናቶቻችን ያው ቅርበትም ስላለን ዶንት ቴክ ኢት ፎር ግራንትድ ይባላል መብትን ዝም ብሎ ወደ ጎን ማድረግ የሚገባ አይመስለኝ ለማለት ነው። ያንዳንዷ ድምፅ ዋጋ አላት፣ ዋጋም ታስከፍላለች። ነገ ቅር የሚሉት ተወዳዳሪ ስልጣን ላይ ቢመጣ ምነው ድምፅ አልሰጠህ ነው የሚባለው። ድምጽ እኮ ለውጥ ላያመጣች ነበርና። አሁን እዚህ ላይ አነጥብ ማሳት እፈልጋለሁ። ዋሽንግተን ዲሲ ለውድ ኢትዮጵያ አድማጮች ዋሽንግተን አሉ ወጥተው ድምፅ መስጠት ነው። በነገሩ ሴትየዋ ሜሮ አንተም ታውቃታለህ፣ ኢንተርቪው ነው ሳታረጋት አትቀርም። የመምረጥ እንደገና እድሏ ሞሬል በጣም ጥሩ እድል እንዳላት ነው የሚገለጸው። ይሄን ምለው ምንድን ነው በኢትዮጵያኖች ድጋፍ ጥሩ እንደተራመደች የዛሬ አራት ዓመት ሁላችንም የምናውቀው ስለሆነ ክብረት፣ መተባበር፣ አንድ ላይ መቆም፣ አንድን ሰው ላይ መደገፍ በተበታተነ ሁኔታ ሳይሆን ለውጤት ያበቃል ማለት ነው። የዛሬ አራት ዓመቱ ግንዛቤ በመውሰድ ይህንን አስተያየት ለመስጠት ነው። መልካም የምርጫ ገና እንግዲህ ጥሪዎ ትውልደ ኢትዮጵያ ሁሉ በያሉበት ቦታ መብታቸውን ተጠቅመው ወደ ምርጫ ጣቢያ እንዲወጡና ድምጻቸውን እንዲሰጡ ነው እየጠየቁ ያሉት። ይህንኑ መልእክት አስተላልፋለሁኝ። ዶክተር ብሩክ እግዜር ይስጥልኝ፣ አመሰግናለሁ። ደህና አምሹ እኔም አመሰግናለሁ በሰላም አምሽል ለተጨማሪ ትንታኔና ለምርጫው ውጤት ትርጉም ደግሞ ይዣቸው እመለሳለሁ የምርጫው ሂደት እንደቀጠለ ነው ሰሎሞን አንተንም እንግዳህንም ስለ ዝግጅቱ እናመሰግናለን። ይህንን ቅንብር ካዘጋጀ በኋላ ያገኝሃቸው ተጨማሪ መረጃዎች ካሉ ታካፍለንና እንሸኝሃለን። በተለይ እስካሁን ያለው ሂደት የጸጥታው የደህንነቱ ጉዳይ ያለ እክል እየተከናወነ ነው ወይ ያገኘኸው መረጃ አለ? አዎ ያለ ምንም እንከን ነው እስካሁን ድረስ እየተከናወነ ያለው ሁሉም ነገር። በነገራችን ላይ ባለፈው ምርጫ ፕሬዚደንት ዶናልድ ትራምፕ የተመረጡ ጊዜ የተካሄደው ምርጫ የውጭ ጣልቃ ገብነት ነበረበት፣ ሩሲያ በብዛት አስገብታ ነበር በሚል ምርመራው እስካሁን ድረስ እንዳላለቀ የምታስታውሽው ነው ቆንጂት። በዚህኛው ምርጫ ግን የሀገር ውስጥ ደህንነት መስሪያ ቤት ባወጣው መረጃ እስካሁን ድረስ ምንም ችግር የለም። በአንድ መቶ ሰባ ሺህ የድምፅ መስጫ ማዕከላት ላይ ምርጫው እየተካሄደ ነው። ምንም እንኳን በቅርብ ወራት ወደ መቶ ስልሳ የሚሆኑ አጠራጣሪ ሪፖርቶች ታይተው የነበረ ቢሆንም ከሀያ በላይ በሆኑ ግዛቶች ውስጥ ክትትሎች፣ ምርመራዎች ሲደረጉ እንደነበረ የሀገር ውስጥ ደህንነት መስሪያ ቤት አሳውቋል። ችግር የለም እስካሁን ድረስ። እዚህ ዋሽንግተን ለስምንት ሰዓት አምስት ጉዳይ አካባቢ ሊሆን ነው፣ አሁን ሰባት ደቂቃ ጉዳይ ነው። በምዕራብ ከጠዋቱ አምስት ሰዓት ነው። አሁን ለድምፅ ያለው ጊዜ በጣም ሰፊ ነው። አሁን ዩናይትድ ስቴትስ ውስጥ እስከ ምሽቱ ድረስና መራጮች ሁሉ ወታቸውን ወጥተው ድምፃቸውን እንዲሰጡ ግፊት እየተደረገ ነው ከየ አቅጣጫው በህይወት ዘመኔ ሁሉ ልዩ የሆነ ከአጠቃላዊ ምርጫ ውጪ የሆነ ምርጫ ነው ብለዋል ጆ ባይደን ያለፉት ምክትል ፕሬዚደንት። የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን ደግሞ ጥንቃቄ የተሞላበት ተስፋ አለኝ፣ ሪፐብሊካን እንደሚያሸንፉ ብለዋል። መልካም እንግዲህ እናዳምጣለን ውጤቱን። እናመሰግናለን ሰሎሞን። መልካም ቆይ።